የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምሯል። እንደምናመሻችሁ አድማጮች የዛሬ ማክሰኞ የካቲት 192011 ዓ ም ምሽት ያሰናዳናቸውን ዝግጅቶች ይዤ አብሬያችሁ የማመሸው ጽዮን ግርማለኝ። ከሚቀጥለው ሀገራዊ ምርጫ በፊት የተዋሃደ ፓርቲ እንደሚሆን ስያሜውም እንደሚቀየር ኢህአዴግ አስታወቀ። ጠቅላይ ሚኒስትር አብይ አህመድ ለመጀመሪያ ጊዜ በዚህ ጉባኤ ላይ ተናግረዋል። እሱን የተመለከተ ዘገባ አለን። የጠቅላይ ሚኒስትር ጽሕፈት ቤት የዲሞክራሲ ስርዓት ግንባታ ማዕከል ዋና አስተባባሪ ሚኒስተርና የኢህአዴግ ጽሕፈት ቤት ምክር ቤት ኃላፊ አቶ ብናልፍ አንዱዓለም በተለይ ለአሜሪካ ድምጽ በሰጡት ቃል አብራርተዋል። ቃለ ምልልስም አለን። የጠቅላይ ሚኒስትር አብይ አህመድን እናሰማችሁ። በእንግዲህ አድማጮች የአሜሪካ ድምጽ አጠቃላይ የፕሮግራሞቹን ጥራት ለማሻሻል ከዚህ ቀደም ሲጠቀምበት የነበረ ቴክኖሎጂ ወደ አዲስ ቴክኖሎጂ በመቀየር ተግባራዊ ለማድረስ ዝግጅት ላይ ሲሆን በዚህ ምክንያት አንዳንድ የሚያጋጥሙን መዘበራረቅ ያሉ ለእሱ ይቅርታ እንጠይቃለን። በዛሬው ዘገባችን የአዲስ አበባ ነዋሪዎች ማህበራዊ፣ ኢኮኖሚያዊና ፖለቲካዊ ጉዳዮች ላይ እየሰራው ነው ያለ የሲቪክ ማህበር መመስረቱን የተመለከተ ዘገባም አለን። እንደዚሁም በደሴ ከተማ አስተዳደርና በደቡብ ወሎ ዞን የሚገኙ ፈቃደኛ የትምህርት ባለሙያዎች የሙያ ፈቃድ ምዘናን በተመለከተም ዘገባ ይዘናል። ሁሉንም ከዝግጅቶቻችን ታገኙታላችሁ። ጋቢና ቪኤ አጠር ላሉ የምሽቱ ዜናዎች በድጋሚ ተመልሰን መጥተናል። ናይጄሪያውያን ባለፈው ቅዳሜ ካካሄዱት ፕሬዝዳንታዊ ምርጫ እየገባ ያለው የድምፅ ውጤት እንደሚያሳየው ስልጣን ላይ ያሉት ፕሬዝዳንት ሙሐመድ ቡሃሪ እየመሩ ናቸው። ዋናው ተቃዋሚ ፓርቲ ግን የድምፅ ቆጠራ ውጤቱ የተሳሳትና ተቀባይነት የሌለው ነው በማለት ውድቅ አድርጎታል። ትላንት የናይጄሪያ ነጻው ብሔራዊ ምርጫ ኮሚሽን በሰጠው መግለጫ ቡሃሪ ቢያንስ በስድስት ክፍለ ሀታ ሀገር ዋናው ተፎካካሪያቸው አቲኩ አቡበከር ደግሞ በፌዴራል ካፒታል ክፍለ ግዛት እንዳሸነፉ ተገልጿል። የአቲኩ አቡበከር ህዝባዊ ዴሞክራሲያዊ ፓርቲ ሊቀመንበር ኡቼሴ ኮንደስ በበኩላቸው ፓርቲያቸው በናሳዋራ ክፍለ ሀገርና በዋና ከተማዋ የድምፅ ቆጠራ መዛባት እንዳለ ደርሶበታል ብለዋል። አቡጃ ላይ በተካሄደው ጋዜጣዊ መግለጫ ሲናገሩ የቡሃሪ መንግስት ከምርጫ ኮሚሽን ጋር ተመሳጥሮ በሀገሪቱ ዙሪያ በሚገኙ የድምፅ መስጫ ጣቢያዎች ድምጽ ቆጠራ እንደ ተዛባ እያደረገ ነው ሲሉ ወንጅለዋቸዋል። እኛ ደግሞ ትክክለኛውን የድምጽ ውጤት ከየምርጫ ጣቢያው ይዘናል ሲሉ አክለዋል። በናይጄሪያ በሰላሳ ስድስቱም ክፍለ ሀተ ሀገር እና በፌዴራል መዲና ክፍለ ግዛት በጠቅላላው ምርጫ የተካሄደ ሲሆን በአንዳንድ የድምፅ አሰጣጥ ሂደቱ በተዛባባቸው አካባቢዎች እንዲዘገይ ተደርጓል። ከሰባ የሚበልጡ የሲቪል ማህበረሰብ ድርጅቶችን ያቀፈው ዘ ሲችዋሽን ሩም የተሰኘው ቡድን እንዳስታወቀው ከምርጫው ጋር በተያያዙ ሁከቶች ቢያንስ 39 ሰው ተገድሏል። የምርጫ ኮሚሽኑ በአንዳንድ አካባቢዎች ድምፅ አሰጣጡ እንዲዘገይ ቢደረግም በምርጫው አፈጻጸም በአጠቃላይ ረክተናል ማለታቸውን የፈረንሳ ሳይ የዜና ወኪል ዘግቧል። በናይጄሪያ የዩናይትድ ስቴትስ አምባሳደር ስቱዋርት ሲሚንግተን ግን ትላንት ሰኞ ባወጡት መግለጫ ህዝቡ ብሔራዊ የምርጫ ኮሚሽኑ የድምፅ ውጤቶችን አጠናቅሮ ይፋ እስከሚያደርግ በትዕግስት እንዲጠብቅና ከሁከት እንዲቆጠብ ጥሪ አቅርበዋል። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ከሰሜን ኮሪያ መሪ ኪም ጆንግ ኡን ጋር ለሚያካሄዱት ሁለተኛ ስብሰባቸው ዛሬ ማክሰኞ ማታ ቪየትናም ዋና ከተማ ሃኖይ ገብተዋል። ፕሬዚዳንቱ የፒዮንግያንግ የኒውክሌር ጥቃት መፍታት የሚያስችል የሆነ መንገድም የመተለም ተስፋ ሰንቀው ነው የተጓዙት። ትራምፕ ከፕሬዚዳንታዊ አውሮፕላን ኢር ፎርስ ዋን ወይም ኤርፎርስ ዋን ሲወርዱ ዋና ዋና የቪየትናም ባለስልጣናትና የዩናይትድ ስቴትስ አምባሳደር ዳንኤል ክሬተንበርግ እንዲሁም ነጭ መለዮ ልብስ የለበሱ የክብር ዘብ አባላት ተቀብለዋቸዋል። የሰሜን ኮሪያ መሪ ኪም በበኩላቸው በብረት ለበስ ባቡራቸው በደቡባዊ ቻይና በኩል አድርገው ሚስተር ትራምፕ ከመድረሳቸው ከሰዓታት ቀደም ብለው ሃኖይ ገብተዋል። ኪም ወደ ሃኖይ ሜሊያ ሆቴል በሊሞዚን ሆነው ሲያመሩ የሀገራቸው የደህንነት ጥበቃ አባላት መኪናውን ከበው ሮጥ ሮጥ ሲሉም ታይተዋል። ሁለቱ መሪዎች ነገ ረቡዕ ለጥቂት ጊዜ ይገናኙና ከሁለት ዋና ዋና ረዳቶቻቸው እንዲሁም ከአስተርጓሚቻቸው ጋር ሆነው እራት ይመገባሉ ተብሏል። ከፕሬዚዳንት ዶናልድ ትራምፕ ጋር የውጭ ጉዳይ ሚኒስትር ማይክ ፖሜ እና ተጠባባቂ የዋይት ሀውስ ጽፈት ቤት እሹም ማይክ ሙልቫኒ አብረዋቸው ተጉዘዋል። ሁለቱ መሪዎች ተነገ ወዲያ ሀሙስ ተጨማሪ የመደበኛ ውይይት ያካሂዳሉ ተብሏል። የኢራን የውጭ ጉዳይ ሚኒስትር መሐመድ ዛቫደ ዣሪፍ ስልጣናቸውን በፈቃዳቸው ለቀቁ። ሀገራቸው ከስድስት የዓለም ሀያላን ጋር የደረሰችው የኒውክሌር ጉዳይ ስምምነት ዋናው ቀያሽ የነበሩት ዣሪፍ ስልጣናቸውን እንደሚለቁ በድንገት ይፋ ባደረጉበት መግለጫቸው ልቀጥል ባለመቻሌ አዝናለሁ ብለዋል። ከስልጣናቸው እንዲሰናበቱ ያስወሰናቸው ምክንያት ምን እንደሚሆን ሚኒስትሩ አልገለጹም። ፕሬዚዳንቱ ሀሰን ሩሃኒን ምላሽ አልሰጡበትም። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖም ግን ሀገራቸው የኢራኑ ሚኒስትር ስራ መልቀቅ ውሳኔ መጽናት እና እስካለመጽናት እስኪ ላይ እየጠበቀች ናት ብለዋል። ለማናቸውም እሳቸውና ሀሰን ሩሃኒ የምግብ የምግብ አረብ ብልሹ ሃይማኖታዊ ማፊያ ፊት የሚያስቀድማቸው ቢሆንም ውሳኔውን ሁሉ የሚሰጡት ሀማኒ መሆናቸውን እናውቃለን ያሉት ሞሜ የእኛ ፖሊሲ እስካልተቀየረ አገዛዙ የጤናማ ሀገር መሪ መያዣን ህዝቡ ማክበር አለበት ብለዋል። ፓኪስታን ውስጥ የሚገኝ ጃኢስ ኢሁይ ሞሐመድ የሚባል እስላማዊ ታጣቂ ቡድን ካምፕ ላይ ንጋት ላይ የአየር ጥቃቶች አድርሻለሁ ስትል ህንድ አስታወቀች። ጽንፈኛው ቡድን ከሁለት ሳምንት በፊት ህንድ ካስሚር ግዛት ውስጥ አርባ ወታደሮች ለተገደሉበት በመኪና የተጠመደ ቦምብ ፍንዳታ ኃላፊነት ወስዷል። ህንድ በዛሬው የአየር ጥቃቷ ብዛት ያላቸው ታጣቂዎች እንደተገደሉ አመልክታለች። ጥቃቱ በሁለቱ የኒውክሌር ታጣቂዎች ተቀናቃኝ ሀገሮች መካከል ውጥረቱን ያባብሰዋል ተብሏል። ፓኪስታን በህንዱ ጥቃት የደረሰ ጉዳት የለም ብላለች። አድማጮች ለሰዓቱ የያዝ ናቸው። አጠር ያሉ የምሽቱ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማ ነኝ። አብረን ከአድማስ ስንሻገር ጋቢና ቪኦኤ ስ ክሮስ ቦንደሪስ ቱገር የምትከታተሉት ከጋቢና ቪዮኤ የሚተላለፍላችሁን ፕሮግራማችንን ነው። ከሚቀጥለው ሀገራዊ ምርጫ በፊት የተዋህደ ፓርቲ እንደሚሆንና ስያሜውም እንደሚቀየር ኢህአዴግ አስታውቋል። በጠቅላይ ሚኒስትር ጽህፈት ቤት የዲሞክራሲ ስርዓት ግንባታ ማዕከል ዋና አስተባባሪ ሚኒስትርና የኢህአዴግ ጽህፈት ቤት ምክትል ኃላፊ አቶ ብናልፍ አንዱ አለም በተሌላ ለአሜሪካ ድምጽ በሰጡት ቃል አብራርተዋል። አቶ ብናልፍ እየተጠናቀቀ ነው ያሉት ጥናት ተግባራዊ ሲደረግ ኢህአዴግ ከሰላሳ ዓመታት በኋላ ስያሜውን ለመጀመሪያ ጊዜ ይቀያል ይቀየራል ማለት ነው። የአሜሪካ ድምጽ ያነጋገራቸው የኢኒሽቲቭ አፍሪካ ዳይሬክተር የቀድሞ የአዲስ አበባና የኢትዮጵያ ንግድ ምክር ቤቶች ፕሬዝዳንት አቶ ክቡር ገና በርዕሱ ላይ ለተሰጡት አስተያየቶች በቅርቡ ተግባራዊ ይደረጋል የተባለው የኢህአዴግ አወቃቀር መጠነኛ ርዕዮተ ዓለማዊ ለውጥ ጭምር ይዞ ይመጣል የሚል ግምት እንዳላቸው አመልክተዋል። ለዝርዝሩ እስክንድር ፍሬው ሁላችንም ያለንበት አንድ ኢትዮጵያዊ ፓርቲ እንፈጥራለን በሚል እየተጠናቀቀ ያለውን የኢህአዴግ አዲስ አደረጃጀት ጥናት ይፋ ያደረጉት ጠቅላይ ሚኒስትር አብይ አህመድ ናቸው። በኢህአዴግ አባል ድርጅቶች ሳይሆን የግንባሩ አጋር በሆኑ ፓርቲዎች ከሚመሩት አፋር፣ ሶማሌ፣ ጋምቤላ፣ ቤንሻንጉልና ሀረሪ ክልሎች ከተውጣጡ የተለያዩ የህብረተሰብ ክፍሎች ተወካዮች ጋር ተወያይተዋል። ጠቅላይ ሚኒስትሩ ኢህአዴግ እስካሁን በቀጥታ የሚያስተዳድረው ኦሮሚያ፣ አማራ፣ ደቡብና ትግራይ ክልሎችን ብቻ ነው። ጠቅላይ ሚኒስትሩ ለተወካዮቹ እንዳብራሩት ግን ኢህአዴግ በአጋር ድርጅቶች የሚተዳደሩትን ጨምሮ ሁሉንም የኢትዮጵያ ክፍሎችና ኢትዮጵያውያን ባካተተ መልኩ እንዲደራጅ እየተሰራ ነው። ገዥው ፓርቲ ስያሜውን ጭምር እንዲቀይር የሚያደርገው ይህ አዲስ አደረጃጀት ከሚቀጥለው ምርጫ በፊት እንደሚጠናቀቅ ተስፋ መደረጉን በጠቅላይ ሚኒስትር ጽፈት ቤት የዲሞክራሲ ስርዓት ግንባታ ማስተባበሪያ ማዕከል ኃላፊ ሚኒስትር እንደዚሁም የኢህአዴግ ምክር ቤት ጽፈት ቤት ኃላፊ የሆኑት አቶ ብናልፍ አንዱ ዓለም አብራርተዋል። አዎ ስሙ የግድ መቀ ይቀየራል። ምክንያቱም ግንባር ግንባር ሆኖ ሊቀጥል አይችልም። ምክንያቱም ዩኒፋይድ የሆነ ማለት ወጥ የሆነ ፓርቲ ስለሚሆን አዲስ ስያሜ ነው ሊይዝ የሚችለው። ግንባር ሆኖ ሊቀጥል ስለማይችል ማለት ነው። እንደ ጊዜውን በተመለከተ ከሚቀጥለው ምርጫ በፊት ይሄ ያልቃል ተብሎ ነው የሚጠበቀው። እንግዲህ ያለቀ ስላልሆነ አሁን አልቋል ምናም ብሎ ሊነገር የሚችል አይደለም። ግን ጥናቱ እየተጠናቀቀ ያለ በመሆኑ ከሚቀጥለው ምርጫ በፊት ኢህአዴግ ራሱን አንድ ወጥ ፓርቲ አድርጎ ይቀርባል ተብሎ ነው የሚጠበቀውና እስከዛ ድረስ ባለው ጊዜ የመጠናቀቅ እድል ይኖረዋል የሚል ተስፋ ነው ያሉ፣ በጠቅላይ ሚኒስትር ጽህፈት ቤት የዲሞክራሲ ስርአት ማስተባበሪያ ማዕከል ኃላፊ ሚኒስትር እንደዚሁም የኢህአዴግ ምክር ቤት ጽህፈት ቤት ኃላፊ ከሆኑት አቶ ብናልፍ አንዱ አለም ጋር ያደረግኩትን የስልክ ቃለ ምልልስ ቀጣይ ክፍል ትመለስበታለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። የምትከታተሉት ከአሜሪካ ድምፅ የሚተላለፈውን የጋቢና ቪኦኤ ዝግጅታችንን ነው። ተከታዩ ዘገባችንም የእስክንድር ነው። የኦሮሚያ ክልላዊ ክልል ፕሬዝዳንት ለማ መገርሳ በለገ ጣፎ በተካሄደው ህገ ወጥ የተባሉ የመኖሪያ ቤቶችን የማፍረስ ሂደት የተፈጠሩ ግድፈቶችና ስህተቶች እንዳሉ የሚያጣራ ግብረ ኃይል ወደ ስፍራው እንዲሰማራ አዘዋል። ግብረ ኃይሉ በቀጣዮቹ ቀናት ስራ እንደሚጀምርም የኦሮሚያ ክልል የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት አቶ አድማሱ ዳምጠው በተለይ ለአሜሪካ ድምጽ አብራርተዋል። ይህ በዚህ እንዳለ ጠቅላይ ሚኒስትር አብይ አህመድ ለመጀመሪያ ጊዜ በጉዳዩ ላይ አስተያየት ሰጥተዋል። ጠቅላይ ሚኒስትሩ ከትላንት በስቲያ እሁድ ከተለያዩ ክልሎች የህብረተሰብ ክፍሎች ጋር ወይም ተወካዮች ጋር ባደረጉት ውይይት የለገጣፎን ጉዳይ በምሳሌነት አንስተው ጉዳዩ ሲፈጸም ባያውቅም ወቀሳዎች ወደ እርሳቸው መነጣጠራቸው ቅር እንዳሰኛቸውና ህብረተሰቡ ከመሪዎቹ የሚጠብቀው ነገር መኖሩ ተገቢ መሆኑን አብራርተዋል። የቢሮ ኃላፊው አቶ አድማሱን ያነጋገረው እስክንድር ፍሬው ተከታዩን ዘገባ አድርሶናል። ትኩረት ስቦ በቀጠለው የለገጣፎ የቤቶች መፍረስ ጉዳይ ጠቅላይ ሚኒስትር አብይ አህመድ የሰጡት የመጀመሪያ አስተያየት ነው የተደመጠው ከሶማሌ አፋር ጋምቤላ ቤንሻንጉልና ሀረሪ ክልሎች ከተውጣጡ የተለያዩ የህብረተሰብ ክፍሎች ተወካዮች ጋር የተወያዩት ጠቅላይ ሚኒስትሩ ለገጣፎን የጠቀሱት በምሳሌነት ነው ህዝብ መሪዎቹን መውቀሱና የሚጠብቀው ነገር መኖሩ ተገቢ መሆኑን ለማሳየት በቅርቡ ለገጣፎ ላይ አንድ እኔ ሲታቀድ ሲሰራም አልሰማውም ሲፈጸምም አላቅም? የኔ ስራ አይደለማ ከተማ ስለማላስተዳድር፣ የኔ ስራ አይደለም። ህዝቡ ግን የጨኸው አብይ ብሎ ነው። ትክክል ነው። ከኔ የሚጠብቀው ነገር አለ ማለት ነው። ማስተካከል አለብህ ብሎ የሚያስበው ነገር ስላለ ነው። በጉዳዩ አመዛዝኖ የእሱ ስልጣን ምንድን ነው፣ የእሱ ስራ ያልሆኖ ምንድን ነው ብሎ ዝርዝር አይቶ አይደለም። በእርግጥ የሆነ ሆኖ ኃላፊዎች ስንወገዝ ስንወቀስ ማድመጥ ያስፈልጋል። ወቀሳ ራሱ የማክበርና የመጠበቅ አንዱ እርምጃ ስለሆነ የማይጠብቅ ሰው አይወቅስም። ጠቅላይ ሚኒስትር አብይ አህመድ በዚህ የለገጣፎ ጉዳይ ላይ ወደ ዝርዝር ጉዳዮች አልገቡም። ከዚሁ ርዕስ ጋር በተያያዘ ዜና የኦሮሚያ ክልል ፕሬዝዳንት አቶ ለማ መገርሳ በለገጣፎ በተካሄደው ቤቶችን የማፍረስ ሂደት የተፈጠሩ ግድፈቶችና ስህተቶች እንዳሉ የሚያጣራ ግብረ ኃይል እንዲሰማራ አዘዋል። የክልሉ የመንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ አድማሱ ዳምጠው ይህንን በተለይ ለአሜሪካ ድምጽ በስልክ አብራርተዋል። አሁንም ቢሆን ሕግን እና ስርዓትን ማስከበር ምንም ለድርድር የሚቀርብ ጉዳይ ባይሆንም ግን በአሰራር ስህተቶች ካሉ በዝርዝር እንዲታዩና የእርምት እርምጃ እንደሚወሰዱም ጥቆማ ተሰጥቷል። በትላንትናው ለውይይቱ ከዚህ ቀደምም የቅሬታ ሰሚ ኮሚቴ ተዋቅሮ ነበረ። በዚሁ ሂደት እየተሰራ ነው። አሁንም ይህንን ጉዳይ የሚያጣራ አንድ ግብረ ኃይል ተደራጅቶ ወደ አካባቢው እንዲሰማራ ክቡር ፕሬዚዳንት ለማ መገርሳ አቅጣጫ አስቀምጠዋል። ግብረ ኃይሉ በጥቂት ቀናት ጊዜ ውስጥ የማጣራት ስራ የሚሰራ ይሆናል። ግብረ ኃይሉ አጣርቶ በሚያቀርበው ሪፖርት መሰረት የተፈጸሙ ስህተቶች ካሉ ይታረማሉ። ስህተቶች ይታረማሉ ሲሉ ግን ምን ማለት ነው? ምን ይደረጋል? ስራውንም ህገወጥነትን ለመከላከል ስራው ሲሰራ መጀመሪያ የህገወጥ ይዞታዎችን እና ግንባታዎችን የመለየት ስራ ነበረ፣ አንደኛው። ሁለተኛው ይህንን የተለየውን ጉዳይ ከህብረተሰቡ ጋር ምክክር ማድረግ ነበረ። ያ ከተደረገ በኋላ ነው ወደዚህ እርምጃ የተወሰደው። አሁን የተሰሙ ቅሬታዎች ይሄ ሂደት እንዳልሄደ፣ ይዞታቸው ህጋዊ ሆኖ እያለ ህጋዊ እንዳልሆነ ተደርጎ እንደፈረሰባቸው፣ አድሏዊ አሰራር እንዳለ የሚነሱ ቅሬታዎች አሉ። ክልሉ መንግስት ህገወጥነትን መከላከል የህብረተሰቡ ፍላጎት በተሟላ መልኩና ፍትሀዊ የሀብት ክፍፍልንም ሆነ አስተዳደርን ለማረጋገጥ ነው። ይህን ስራ ሲሰራ የቆየው። ሆኖም ግን እነኚህ ሂደቶች በሙሉ ከተጣሩ በኋላ ነው ወደዚህ የተገባው። አሁንም ግን ይሄ ጉዳይ ተነስቷል ነው። ይሄ ጉዳይ ከተነሳ አሁንም በራን ዘጋብ ነው እንደገለል። ይሄ ግብረ ሀይል ሄዶ የሚያጣራውም እውነት ይሄ ነገር አለ የለም የሚለውን ነገር ነው። ምክንያቱም እኛ ባለ መረጃ እንደተወራው የደሃው ቤተሰብ ደሃው ብቻ ነው የተፈና ለማቀላቀለው የሚሉ አሉባልታዎች አሉ። ግን የመንግስት ሰራተኞችም የተለያዩ መዋቅር ውስጥ ያሉ አካላትም እዚህ ህገወጥ ስራ ውስጥ እንዳሉ የሚጠቁሙ መረጃዎች አሉ። ስለዚህ እውነታውን፣ የቅሬታው መነሻና የተሰራበት ሂደት ምን እንደሚመስል ሁለቱን በማገናኘት እና ትክክለኛውን ነገር በመለየት እውነትም ስህተት ካለ እዚህ ቦታ ላይ ስህተት አለ የአፈጻጸም ስህተት ሲባል ወይንም ይዞታ እያላቸው ነው የፈረሰባቸው ይዞታ ሳይኖራቸው ግን የፈረሰባቸው ህገ ወጥ መሆናቸው ደግሞ ትክክል ከሆነ ትክክል ሆኖ እነኚህ ነገሮች ነው የሚያጣራው አጣሪ ቡድኑ። የሚያመጣ ውጤት የበለጠ ታማኒነት እንዲኖረው ምን አይነት ሰዎችን ነው የሚያካትተው? እነማን ናቸው የሚያጣሩት ግብረ ኃይል ውስጥ ማለት? ዝርዝር ተሳታፊዎቹ ቀጣይ በሚኖሩ ሂደቶች ይገለጻሉ። ሆኖም ግን አፈጻጸም ላይ ወይ ህግ ክፍተት ካለው ወይ ሂደቱ ላይ የሚጎረብጥ ነገር ካለው እነኚህ ነገሮችን በ ንጽህና የመግለጽ ጉዳይ ነው። ምክንያቱም ህገ ወጥነት ህጋዊነትን ያጠፋል። ህጋዊነት ጠፋ ማለት ደግሞ አድላዊ አሰራር ሀብት ያለውና ጉልበት ያለው እንደፈለገ ተንደላቆ ሲኖር፣ ሌላው ሀብት ያሌለው ጉልበት ያሌለው ብር ያሌለው የሚጎዳበት አሰራር ነው ህገ ወጥነት ስለዚህ ነው ህገወጥነት፣ ለድርድር የሚቀርብ ጉዳይ አይደለም፣ ህጋዊነት ብቻ ነው ነው። አንደኛው ሁለተኛ ነገር የክልሉ መንግስት ወደዚህ እርምጃ ሲገባ ሲጀመር ከተሃድሶ ጊዜ ጀምሮ ህብረተሰቡ ሲነሱ የነበሩ ቅሬታዎች፣ በተለይም ከከተማ ጋር በተያያዘ የመሬት እና የህገወጥ ግንባታ ወረራዎች በሰፊው ነው ከህብረተሰቡ ቅሬታ ሲነሳ የነበረው። እነኚህም ህዝቡን ያስቀየሙና ያስኮረፉ ቅሬታዎችን አንድ በአንድ በመለየት ነው ወደ እርምጃ እየተገባ ያለው እና ዞሮ ዞሮ የሚሰራው ስራ ሁሉ ህግና፣ ህግ መሰረት ያደረገና የህግ ልህንናን ለማረጋገጥ እና የህብረተሰቡን ሰላማዊና ህጋዊ እንቅስቃሴ ፍትሃዊ በሆነ መልኩ ለማረጋገጥ የሚሰራ ስለሆነ ይህንን የሚያጎድፍ ነገር ካለ በራን ዘጋም ነው። መጀመሪያውንም ወደዚህ አሰራር ሲገባ ከህብረተሰቡ ጋር በሰፊው ውይይት ተካሂዷል። መግለጫ ተሰጥቷል። ሰነዶች ተፈትሸዋል። የህዝብ አስተያየቶች ተሰብስበዋል። በነኚህ ሂደት ውስጥ አሁንም ጉድለቶች ካሉ የክልሉ መንግስት እንዲፈትሽ የሚያደርግ ነውና ልቦና ለህዝብ አገልግሎት የሚሰራ ስለሆነ ታማኝነቱ ምንም ጥርጣሬ የለውም። ማን እዛ ላይ ይሳተፋል? ይህንም በውል ሊገነዘብና ያለአንዳች አድሎ ሊፈጽም የሚችል አካል ስለሆነ በዚህ በኩል ማን ይሳተፋል የሚለው በቀጣይ ዝርዝር የሚሰጥ ሲሆን ግን ዋናው ጉዳይ ለህሊና የሚሰራና ለህግ የበላይነት ልዕልና የሚሰራ ስለሆነ በዚህ በኩል ምንም ጥርጣሬ አይኖርም። አቶ አድማሱ በህብረተሰቡ መካከል የሚነሳ ጥያቄ ነው አሁን የምጠይቀው አሁን በሀገሪቱ ውስጥ እየተካሄደ ያለውን ለውጥ እየመሩ ያሉ ያሉት ዶክተር አብይ አህመድና አቶ ለማ መገርሳ ቡድኑም እንግዲህ የለማ ቡድን ወይም ቲም ለማ ተብሎ ስለሚጠራ ነው እንደዚህ፣ ለውጥ ያላቸው ከፍተኛ ተቀባይነት ይታወቃል፣ በአሁኑ ሰዓት እና እንደዚህ አይነት እርምጃዎችን በዚህ ሰዓት መውሰድ አንዳንዴ ሆን ተብሎ እነሱ ላይ ህብረተሰቡ እንዲያማር ለማድረግ የሚወሰዱ እርምጃዎች ናቸው ወይ? ለምን ጊዜው አሁን ተመረጠ ሲሉ አንዳንድ አሁን በአገሪቱ እየተካሄደ ያለውን ለውጥ በከፍተኛ ሁኔታ የሚደግፉ የህብረተሰብ ክፍሎች ይናገራሉ። ለምን አሁን የሚለው ያለውን እንዴት ነው የመልሱት እርሶ ለምን በዚህ ሰዓት ይሄን ጉዳይ ማድረግ አስፈለጋ በጣም ጥሩ ለውጥ ማለት ራሱ ለውጡ ያስፈለገበትና ከለውጡ በፊት የነበሩ ችግሮችን የመፈተሽ ስራ ነው ክልሉ ሲሰራ የነበረው አንደኛው ከለውጡ በፊት የነበሩ ችግሮች አንድ በአንድ ሲጠኑ የመሬት ጉዳይ በተለይ የኦሮሚያ ክልል ውስጥ በተለይ ደግሞ ከተሞች አካባቢ የህገወጥነት መስፋፋት የሙስና መስፋፋት የህገወጥ ግንባታዎች ዋነኛ የህዝቡ አጀንዳዎች ናቸው ሁለተኛ በኢንቨስትመንት አካባቢ የሚነሱ ጉዳዮች ከግንዛቤ የሚሆን ከአሰራር ግድፈት ከህብረተሰቡ የሚነሱ አንኳር ጥያቄዎች ነበሩ። እነኝም ወደ ቦታ ለመመለስ ክልሉ አሁን ወደ እርምጃ ገባ እንጂ ባለፉት ስድስት ወራት መሰረታዊ የማስተካከያ እርምጃዎችን መደላድሎችን ሲሰራ ቆይቷል ከኢንቨስትመንት ጋር ከመሬት አስተዳደር እና አጠቃቀም ጋር ከክልሉ መዋቅር አደረጃጀት ጋር ከመልካም አስተዳደር ችግሮች ጋር እነኚህ ሁላ ተዳምረው የመልካም አስተዳደር ችግሮች እንደነበሩ እነኚህ መልካም አስተዳደር ችግሮች ደግሞ ከመሰረቱ ለመፍታት ነው መንግስት ቃል የገባው ይሄ የለውጥ ኃይልም ወደ ስራ ሲገባ ለህዝቡ ቃል የገባውን ነገር በመተግበር እና የትኛውንም ኢፍታዊ የሆኑ ድርጊቶችን በማስወገድ ህጋዊና ፍትሀዊ የሆኑ ነገሮችን ብቻ ስርዓት በማስያዝ ስርዓቱ ህዝቡን የሚጠቅም የሚያሳትፍና በተለይም በሚሰሩ ስራዎች ሁሉ የህዝብ ቅሬታዎች ተሰምቶ መፍትሄ እንዲያገኙ መደላድል የሚሆኑ መመሪያዎችና ደንቦችን ሲሰራ ነበር። ስለዚህ አንዱ የመሬት ጉዳይ፣ የመሬት አስተዳደር፣ ህገወጥ ግንባታ፣ የአርሶ አደር ተጠቃሚነት እነኚህ አንኳር ጉዳዮች ናቸው። እነኚህ የጥናት ስራዎች ከተጠናቀቁ በኋላ ነው። አጋጣሚ አሁን ወደ ስራ የተገባው በአንድ ከተማ በሁለት ከተማ አይደለም፣ በሁሉም ክልል ከተሞች ናቸው። በሃያ አምስት ከተሞች ነው ይሄ ስራ ሲሰራ የነበረው። አሁንም አይደለም ደግሞ የተጀመረው ለውጡ ከተጀመረ ጊዜ ጀምሮ ህብረተሰቡ ቅሬታ የሚያቀርብባቸውን ሴክተሮች የመለየት ችግሮቹን የመለየት የማጥናት የመፍትሄ አቅጣጫ የማስቀመጥ ደንብና መመሪያዎቹም በአዲስ የመከለስ እና የማስተካከል ስራዎች ሲሰሩ ቆይቷል። አሁን የተጀመረው ጉዳይ አይደለም። ለገዛ ተጀመረው ከአንድ ሺህ በላይ ቤቶች አምና ነው የፈረሱት። መቱ ከተማ አሁን እየፈረሰ ነው። ቡራዩ ከተማ ቆይቷል የፈረሰው። ስለዚህ አሁን የተጀመረው ጉዳይ አይደለም። አንድ ሁለተኛ ነገር የህዝቡን መሰረታዊ ቅሬታ ሲያሳድርበት የነበረውን ጉዳይ በማስተካከል መልካም አስተዳደር ማረጋገጥና ና ፍትሐዊ የሀብት ተጠቃቀምን በተለይም ውስን የሆነውን የመሬት ሀብት ጥቂቶች የሚበለጽጉበት ህገወጥነት የሚያድግበት ሳይሆን ከተመት በተቀመጠላቸው ፕላን መሰረት እንዲመሩ እንዲያድጉ ህብረተሰቡም እኩል ግልጽነት በተሞላው አሰራር እንዲጠቀሙ የማድረግ ስራ ነው። አቶ አድማሱ ዳምጠው የኦሮሚያ ብሔራዊ ክልላዊ መንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ በጣም ነው የማመሰግነው ስለ ጊዜዎት። ሰሞኑን ደግሞ በተመሳሳይ ርዕስ ላይ ሰፋ ባለ ሁኔታ እንደምንነጋገር ተስፋ አድርጋለሁ። አመሰግናለሁ ለዛሬው አመሰግናለሁ። ኔ ሰሞኑንም የፌዴራልና የኦሮሚያ ክልል ባለስልጣናት የተካተቱበት ቡድን በለገጣፎ ጉብኝት ማድረጉ ይታወሳል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድርን ለዘገባው እናመሰግናለን። ወደ ተከታዩ ዘገባችንን እንለፍ። ከሁለት ዓመት በላይ በኦሮሞ ጃርሶ ና በሶማሌ ገሪ ጎሳዎች መካከል የነበረው ግጭት በእርቅ ተፈታ ተብሏል። በእርቅ ሂደቱ ላይ የተሳተፉ የሁለት ጎሳዎች የሀገር ሽማግሌዎች ወጣቶችና ሴቶች በተለይ ለቪዮ እንደገለጹት በሁለቱም ወገን ከፍተኛ ጥፋትን ያስከተለው ግጭት ዛሬ በጭናቅሰንና ጂጂጋ አካባቢ በምትገኘው በቱሉ ጉሌዳባ ካሄዱት እርቅ ዘላቂ መፍትሔ የሚያስገኝ መንገድ ተቋጭቷልም ተብሏል። የእርቅ ሂደቱን የሀገር ሽማግሌዎቹ ያለምንም ጣልቃ ገብነት በራሳቸው እንዳካሄዱ ተናግረዋል። አዲስ ቸኮል ዝርዝር አለው። ለበርካቶች ሞት መቁሰልና ንብረት ውድመት መንስኤ የነበረውና አብዛኛው ነዋሪያቸውን ያፈናቀለው የገሪና ጃርሶ ጎሳዎች ግጭት ከሁለቱ ጎሳዎች የተውጣጡ 24 ሽማግሌዎች ቃለ መሀል አካሂደው በጀመሩት እርቅ መፍትሄ አግኝቷል። የእርቁን ሂደት በተመለከተ ከሽማግሌዎቹ አንዱ የሆኑት የገሪ ጎሳ ተወካዩ አቶ ሙሄዲን ሀጂ ሀቢብ እንዲህ ይላሉ። አስራሁለት በገሪ ጎሳና አስራሁለት በጃርሶ ጎሳ የተመረጥን ሀያ አራት ሽማግሌዎች ሆነን ባለፈው የቱሉ ወረዳና የጭናክሰን ወረዳ እንዲሁም ሁለቱ መስተዳድሮች ድሬዳዋ ላይ ባደረጉት ስምምነት መሰረት እና እነሱ ባስቀመጡልን ባስቀመጡት እቅድ መሰረት ከሁለቱም ጎሳ አስራ ሁለት አስራ ሁለት ሽማግሌ መምረጥና ይህ ጉዳይ ማንም ሶስተኛ እጅ ሳይኖርበት እርስ በእርሳችን እንድንወያይ እድሉ ተሰጥቶን ያለፈው እሑድ ከሳምንት በፊት ድሬዳዋ ላይ ተገናኝተን ነበር። እሑድ በተሰጠ እቅድ መሰረት የሁለቱም መስተዳድሮች በሌሉበት የትናክስንም ሆነ የችሉ እንዲሁም የዞን የክልል መስተዳደር የኦሮሚያም ሆነ የሶማሌ ክልል መስተዳደሮች በሌሉበት መከላከያ ስራዎች በሌለበት ለእኛ ለሀያ አራቱ ሽማግሌዎች ብቻ እንድንወያይ ይህ ጦርነት ህዝባችንን ጠቀመ ወይስ ጎዳ በሚለው ጉዳይ ዙሪያ ራሳችን ተወያይተን የችግሩ አካልም እንደ መሆናችን መጠን የመፍትሄውም አካል እንድንሆን ድሎ ተሰጥቶን እሁድ ከሰዓት የጀመረው ውይይት በአስራ ሁለት ሰኞ ለዚህ ዛሬ ለተገናኘንበት ቀጠሮ ለእርቅ በቅተናል። ሽማግሌዎች መጀመሪያ ድሬዳዋ ላይ በደረሱ ስምምነት ይዘት ላይ አቶ ሙሄዲን እንዲህ ይላሉ። ድሬዳዋ ላይ ስንወያይ ያስቀመጥናቸው የስምምነት ነጥቦች፣ አንደኛ ያለምንም ቅድመ ሁኔታ ሰላምን መቀበል፣ ያለምንም ቅድመ ሁኔታ ህዝባችንና እኛ ታጣቂዎች ትጥቅ እንዲሰጡ ማድረግ ይህንኑ ስምምነት ተስማምተን ለህዝባችን ካደረሱ በኋላ በሁለቱም በኩል ታጥቆ የተገኘ አካል ከተገኘ በራሳችን ፍላጎትና በራሳችን ስምምነት መከላከያ ሰራዊት ፍጥ እንዲያስፈታና እንዲወርስ እንዲሁም የዛሬዋን የተገናኘንባት ቀጠሮ እስከሚደርስ ድረስ በሁለቱም በኩል ይህን የጀመርነውን የሰላም ጥረት ሲያደናቀፍ ግለሰብም ይሁን ቡድን ከተገኘ አጋልጠን ለመንግስትና ለሕግ እንድናቀርብ ትንሽ የዛሬዋ ስምምነታችን ከባለፉት ስምምነቶች ለየት የሚያደርጋል። እኛ አራት ሽማግሌዎች ከምንወያይበት ጊዜ በሃይማኖታችን መሰረት በቁርአን ተማምለናል። እያንዳንዱ ሽማግሌም በሃይማኖቱና በሚያምነው እምነትና በቁርአን ሲብር ከዛሬዋ ጀምሮ የጃርሶን ልጅና የገሪል ልጅ ለሽቼ ለአለማየት በኩል አይን እንደማይ ጎሰኝነት ተጠራውቶኝ ለጃርሶ ጎሳ እንደማላግዝ፣ ገሪም ደግሞ ለገሪ ጎሳ እንደማላግዝ፣ በሁለታችንም በኩል ችግር ፈጣሪውን አጋልጠን ለመንግስት ልናቀርብ በቁራር ተባብለናል። ያንኑ የሃያ አራታችንን ሽማግሌዎች ስምምነት ወደ ቃች በማድረስ ዛሬ ደግሞ ከሁለቱም ወገን ከሴቶች፣ ከሽማግሌዎች፣ ከወጣቶች፣ ከምሁራኖች፣ ከሃይማኖት አባቶች የተውጣጡ በርከት ያሉ ከሁለቱም ጎሳ ሰፊ መድረክ ፈጥረን የሀያራታችንን ስምምነትና ውል እና ቃል ኪዳን ተቀብላችኋል ወይ የሚል ጥያቄን አቀረብንላቸው። የተቀበላችሁ ስስራም እኛም ተቀብለናል። ባላስም የገባችው ቃል እኛም ባላስም ቃል እንገባለን። ከዛሬ ጀምሮ ለሰላም እንጂ ለጥፋት አንንቀሳቀስ ቃል እንገባለን ብለው እዚህ የተገኘው ውድረሰብ በሙሉ ብሎልናል። በዛሬው ዕለት በቱሉ ጉሌድ በሚገኝ ልዩ የእርቅ ቦታ የሀገር ሽማግሌዎች የደረሱበትን ስምምነት ለሁለቱ የገሪና ጃርሶ ጎሳ ተወላጆች አስታውቀዋቸዋል። የእርቁ ሂደት ተሳታፊ የነበረው የጃርሶ ተወላጁ ወጣት ከዲር አብዲ ስለ ሂደቱ እንዲህ ይላል። ያንን እርቅ ህዝቡ ደግሞ የነሱን ሰምቶ በኋላ ህዝቡ ደግሞ ተቀብሎታል። ያው እርቁ ምን እንደሆነ ዘርዝርልኝ ብትለው ያው ሁለት ነገር ነው እርቁ፣ አሁን የተካሄደው እርቁ ግዴታ ተኩስ መቆም አለበት። ሰላም ትፈልጋላችሁ አትፈልጉ ወይ? ሰላም እንፈልጋለን። ሰላም የምትፈልጉ ከሆነ ተኩሱን አቁሙትና ከዛ በኋላ እንወያይ ነው። እሺ እኛ ሰላም እንፈልጋለን፣ እርቅም እንፈልጋለን። በሰላም መኖር እኛም መጀመሪያ የምንፈልግ ነበረ አትን ነው እንጂ ከዛ እሺ ብለን በሁለቱ የኦሮሞና የሶማሌ ጎሳዎች መካከል በግጦሽና የመሳሰሉ ጥቃቅን ጉዳዮች መጋጨትና ግጭቱ ሳይስፋፋ በባህላዊ መንገድ መፍታት የተለመደ ነበር ያሉት የሀገር ሽማግሌዎች የአሁኑ ግጭት ግን በሁለቱ ጎሳዎች የተጀመረ አልነበረም ይላሉ። የሁለቱ ጎሳ አለመግባባት አይደለም፣ የሁለቱ ወረዳ አለመግባባትም አይደለም። በእርሳም

አሁን እርቁ ቢካሄድም የሁለቱ ዓመታት ግጭቶች ግን ያስከተሉት ጠባሳ ከባድ ነውና ድጋፍ እንደሚያስፈልጋቸው ነው አቶ ሙሄዲን ሀጂ ሀቢብ የሚናገሩት። እንደ አቶ ሙሄዲን ገለጻ ሁለቱም ጎሳዎች ቤትና የእንስሳት መኖን ጨምሮ በርካታ ንብረቶቻቸው ስለወደመና የእርሻ ስራም ስላልሰሩ አስቸኳይ ድጋፍ ያስፈልጋቸዋል። የምስራቅ ሐረርጌ ዞን የመንግስት ኮሚኒኬሽን ጉዳዮች ኃላፊ የሆኑት ወይዘሮ ቦንሲቱ ኢብራሂም መንግስት የሚጠበቅበትን ለማድረግ ዝግጁ መሆኑን ለነዋሪዎች እንዳረጋገጡ ይገልጻሉ። ውሳኔያችን ነው ወደ ቀያችን መመለስ እንፈልጋለን፣ አብሮ መኖር መቀጠል እንፈልጋለን በሚል ተማመኑ። ከዛ በኋላ ነው የመንግስት አካል መጥቶ ይሄን ነገር እንዲያረጋግጥ የጋበዙት። በዚህ ግብዣቸው መሰረትን መሰራቸ ስራ የኩነቱ ክልል የጸጥታ ዘርፍ ኃላፊዎች ጀርጀርራር ተማገልቹ ከኦሮሚያ ክልል አብዱላሂም አህመድ አብዲ የሶማሌ ክልል ምክትል ጸጥታ ዘርፍ ኃላፊ የፋፋን ዞን አስተዳዳሪና የምስራቅ ሐረርጌ ዞን አስተዳዳሪ ከነሙሉ ካቢኔዎቻቸው ወረዳም ካቢኔዎች በተገኙበት የምስራቅ እዝ ምክትል ዋና አዛዥ በተገኙበት ውይይት ተደርጎ ህዝቡ ከአሁን በኋላ የሚፈልገው ወደ ቀዬው መመለስና ሰላማዊ ኖሮ ማረስ ካለበትም ማረስ እንዳለበት መማር ያለባቸው ልጆቻቸውም እንዲማሩ የተቋርጦ የነበረው ልማትን ወደ ልማት እንድንመለስ እንፈልጋለን፣ በሚል ውይይቱ የተደረገ ሲሆን መንግስት ግን ድጋፍ እንዲያደርግላቸው እንደ ካሁን ቀደሙ የግል ፍላጎታችንን ለማራመድ ከህብረተሰቡ የሚሰጥ የነበረው አስተያየት መሳሪያ አንፈልግም፣ ጥይት የሚያቀርብልንም አካል አንፈልግም፣ በጥይት የሚጠብቀንም አንፈልግም፣ ጣልቃ የሚገባብንም አንፈልግም። አብረን እንኖር ነበረ አብረን መኖራችንን

የሶማሌና ና ኦሮሚያ ክልሎች በሀገሪቱ ረጅሙን ያስተዳደር ወሰን የሚጋሩ ክልሎች ሲሆኑ በተለይ ባለፉት ሁለት ዓመታት ከሞያሌ እስከ መይሱ ባሉት የሁለቱ ክልሎች አዋሳኝ አካባቢዎች መካከል በተፈጠረ ግጭት ሁለቱም ክልሎች እያንዳንዳቸው ከአንድ ሚሊዮን በላይ ነዋሪዎቻቸው እንደተፈናቀሉ ይናገራሉ። በአሁኑ ሰዓት የተፈናቀሉት መልሶ የማቋቋም ሂደት በሁለቱም ክልሎች እየተሰራ ነው። ለአሜሪካ ድምጽ ራዲዮ ለተጠናቀረው ዘገባ አዲስ ቸኮል ነኝ፣ ድሬዳዋ። አዲስ ቸኮልን ለዘገባው እናመሰግናል አድማጮች እንግዲህ የዛሬው የጋቢና ቪ ጉዟችን በዚሁ ተጠናቋል በፌስቡክ አቶ አማሪክ በትዊተርም እንዲሁ ሀሽታግ ጋቢና ቪን በመጠቀም አስተያየቶቻችሁን አድርሱን በሰላም በጤና ያገናኘን ሳስተናግዳችሁ ያመሸሁት ጽዮን ግርማ ነበርኩ ዝግጅታችንን ሲያቀናብረልን የቆየው ሞክቤል ያበሩ ነው የስርጭት መሀንዲሱ ፓትሪክ ዴሃም አብሮን ነበረ ጉዟቸው የሰመረ ይሁን እያለን እንሰናበታለን መልካም ምሽት በነገው ጉዞ እንገናኝ